በርካታ ሰዎች ከመኪና እንዲወርዱ ተደርገው በጅምላ ሲገደሉ የሚያሳየው አሰቃቂ የግድያ ሪፖርት መደበኛና ኢ መደበኛ የመንግስት ኃይሎች ከወራት በፊት የፈጸሙት መሆኑን ይሰመኮ ገለጸ። ድርጊቱ የተፈጸመው ባለፈው ታህሳስ ወር መሆኑን ኮሚሽኑ ባደረገው የምርመራ ማረጋገጡን ለአሜሪካ ድምጽ ያብራሩት የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ሲኒየር ዳይሬክተር አቶ ይበቃል ግዛው ቪዲዮ ከዚህ በፊት ካለው መረጃ ተጨማሪ ኃይሎች በድርጊቱ እንደሚሳተፉ ወይም እንደተሳተፉ እንደሚጠቁም ገልጸዋል። ኮሚሽኑ ከዚህ ቀደም ባደረገው ምርመራ ጉዳዩን ለመንግስት በማሳወቅ ተጨማሪ ምርመራ ተደርጎ አጥፊዎች ለሕግ እንዲቀርቡ ማሳሰቡንም አንስተዋል። በኮሚሽኑ የሚሰጡትን ምክረ ሀሳቦች ለመተግበር ጥረቶችን በማድረግ ላይ መሆኑን መንግስት በተደጋጋሚ ቢያሳውቅም በዚህ ግድያ ዙሪያ ግን እስካሁን በተናጥል የተናገረው ነገር የለም። አቶ ይበቃል ግዛው ባለፈው ቅዳሜ ከሰኔ 11 በምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌ የተፈጸመውን ጥቃት በተመለከተ ደግሞ በጥቃቱ በጣም ከፍተኛ ቁጥር ያላቸው ሰዎች መገደላቸውን ተናግረዋል። በኢትዮጵያ በተደጋጋሚ እንዲህ ያሉ የንጹሀን የማህበረሰብ ግድያዎች እየጨመሩ መምጣታቸውን ይህም ደግሞ በማህበረሰቡ ላይ የሚያሳድረውን ተጽዕኖን በተመለከተ የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳይ አጥኒን ጠይቀናል። ይህንን ያካተተ ዘገባ ኬኔዲ አባተ እንደሚከተለው ይዟል። በርካታ ሰዎች ከመኪና እንዲወርዱ ተደርገው በጅምላ ሲገደሉ የሚያሳይ አሰቃቂ ተንቀሳቃሽ ምስል ከትናንት በስቲያ ቅዳሜ መጋቢት 11 ጀምሮ በማህበራዊ መገናኛ ብዙሀን በመሰራጨት ላይ ይገኛል። ብዙዎችን ያስደነገጠውን ይህን ቪዲዮ በተመለከተ ምርመራ ማድረጉን ያስታወቀው የኢትዮጵያ ሰብአዊ መብቶች ኮሚሽን ከህግ ውጭ የተፈጸመ ግድያ ያለው ይህ ድርጊት መጋቢት 2 2014 ዓ ም በኢትዮጵያ የአፋርና የአማራ ክልሎች የተፈጸሙ የሰብአዊ መብቶችና የዓለም አቀፍ የሰብአዊ ህግ ጥሰቶች ላይ ባወጣው ሪፖርት ውስጥ ከተዘረ ዘሩ ክስተቶች አንዱ መሆኑን ነው የገለጸው። አቶ ይበቃል ግዛው በኢሰመኮ የሰብአዊ መብቶች ክትትልና ምርመራ ሲኒየር ዳይሬክተር ናቸው። ቪዲዮ ላይ ባደረግነው ማጣራት መሰረት ከዚህ ቀደም የኢትዮጵያ ሰብአዊ መብቶች ኮሚሽን መጋቢት ሁለት ቀን ያወጣው በኢትዮጵያ የአፋርና የአማራ ክልሎች የተፈጸሙ የሰብአዊ መብቶች እና ዓለም አቀፍ የሰብአዊነት ጥሰቶች ላይ የተደረገ ምርመራ ሪፖርት በሚል ያወጣ ነው ሪፖርት ነበረ እዚህ ሪፖርት ላይ ተንቀሳቃሲ የነበሩ ሁሉም ኃይሎች በመንግስት በኩል ያሉ መደበኛ እና የመደበኛ የሆኑ ኃይሎች እንዲሁም የትግራይ ኃይሎች የፈጸሟቸውን የሰብአዊነት እና የሰብአዊ መብት ጥሰቶች በተመለከተ በዝርዝር የሚያመላክት ሪፖርት ነው የነበረው እና ትልቅ ሪፖርት ነው። ቪዲዮ መንቀሳቀስ ማነው መገናኛ ብዙሀን ላይ መዘዋወር ከጀመረ በኋላ ይሄ ጉዳይ የት ቦታ የተፈጸመ ጥሰት ነው ብለን ምርመራ ማድረግ ስንጀምር ነው። ግን አሁን እንደ አዲስ ነው። እናንተም ያያችሁት ወይስ በፊት ነበራችሁ? እኛ ቪዲዮውን ከማህበረሰቡ ጋር እኮ እናያያል። ምርመራውን ባደረግንበት ወቅት ቪዲዮ አልነበር። ግን ምንድን ነው ያደረግነው ቪዲዮ ከወጣ Your videos like that, more techniques. ኮሚሽኑ ወደ ስፍራው አቅንቶ ከአካባቢው ህብረተሰብ ባጣራው መረጃ መሰረት የመንግስት የጸጥታ ኃይሎች በሁለት የጭነት መኪኖች ጭነው ያመጧቸውንና ወደ ሰላሳ የሚጠጉ የኦነግ ሸኔ አባሎች ናቸው ያሏቸውን ሰዎች በጅምላ በጥይት ደብድበው መግደላቸውን አመልክቷል። ድርጊቱን የፈጸሙት የትኞቹ የጸጥታ ኃይሎች እንደሆኑ ከቪዲዮ በኋላ ተጨማሪ መረጃ ስለመገኘቱ አቶ ይበቃል ያብራራሉ። ቪዲዮውን በተመለከተ በወቅቱ እኛ ድርጊቱ ሌላዎችን አሰባስበናል። ነዋሪዎችን አነጋግረናል። መረጃ ያላቸው ሰዎች በወቅቱ የገለጹልን የመከላከያ ሰራዊት አባላት ነበሩ ብለው ነው በደፋ። ነገር ግን ቪዲዮ ወጥቶ ከተመለከትነው በኋላ በዋናነት ከመንግስት ውጭ ከመከላከያ ሰራዊት ውጭ ያሉ ሌሎች መደበኛና መደበኛ ያልሆኑ የታጠቁ ኃይሎች በዚህ ድርጊት ውስጥ ሰፊ ሚና ሊኖራቸው እንደሚችል ተገንዝበናል። በዚህ ይህንኑ መሰረት በማድረግ አሁንም ዞሮ ዞሮ ተጠያቂነት የማረጋገጡ ኃላፊነት የመንግስት ነው የሚሆነው የትኛውም የታጠቀ ኃይል ይፈጽመው ተጠያቂነት የማረጋገጥ ኃላፊነት የመንግስት ስለሆነ በአስቸኳይ ይህንኑ ምርመራ አድርጎ ተጠያቂነት እንዲያረጋግጥ ግፊት እያደረግ ነው ያለነው ጥሪ እያቀረብን። እስካሁን ከመንግስት የተወሰዱ እርምጃዎችን በተመለከተ የተሰጣችሁ ምላሽ ግን አለ? አዎ፣ በመከላከያ ሰራዊት በኩል ጉዳዩ በወቅቱ በነበረው መረጃ መሰረት በመከላከያ ሰራዊት አባላት መፈጸሙ ስለነበረ ኮሚሽኑ አግኝቶ የነበረው መረጃ ይህንኑ ገልጠንላቸው በእናንተ አባላት የተፈጸመ ስለሆነ ምርመራ ማጣራት አለባቸው ብለናቸው ተቀብለው የተወሰነ እንቅስቃሴ አድርገዋል። በእኛ በኩል ግን ይሄንን እንዲያደርጉ በቅርብ ድጋፍ አድርገናል። ግኝቶቹን ካገኘን በኋላ ምርመራ አድርጉ ስንል ምርመራው ደግሞ ደረጃውን በጠበቀ መንገድ፣ እውነትን በሚያወጣ መንገድ መከናወን ስላለበት ይህን እንዴት እንደሚያደርጉ ለፌደራል ፖሊስም፣ ለመከላከያ ሰራዊትም፣ ለፌደራል አቃቤ ሕግም የአቅም ግንባታ ስልጠናዎችም ሰጥተን በእኛ በኩል ይህንን ድጋፍ አድርገናል። ድርጊቱ የተፈጸመበትን ጊዜና ቦታ በተመለከተ ደግሞ ተከታዩን ብለዋል። እኛ ጊዜው መግለጫችን ላይ እንደጠቀስ ነው በታኅሳስ ወር የመጀመሪያ ሳምንት ላይ እንደተፈጸመ የሚያሳይ ነው። ቀኑን በትክክል በወቅቱም ቢሆን ያነጋገርናቸው ምስክሮች ትክክለኛ ቀኑን ሊገልጹ አልቻሉም። ነገር ግን ታኅሳስ ወር ሁለት ክልል የኦሮሞ ብሔረሰብ አስተዳደር ዞን ደዋ ጨፋ ወረዳ ልዩ ቦታው እንቶሊ በተባለ ስፍራ ተፈጽመዋል የተባለውንና ና በማህበራዊ መገናኛ ብዙሀን ዘዴዎች በመሰራጨት ላይ የሚገኘውን አሰቃቂ ግድያ በተመለከተ ከኢሰመኮ ውጭ እስካሁን ይፋዊ መግለጫ ያወጣ አካል የለም። ምንም እንኳን በኮሚሽኑ የሚሰጡትን ምክር ሀሳቦች ለመተግበር ጥረቶችን በማድረግ ላይ መሆኑን መንግስት በተደጋጋሚ ቢያሳውቅም በዚህ ግድያ ዙሪያ ግን በተናጥል ያለው ነገር የለም። በኢሰመኮ የሰብአዊ መብቶች ክትትልና ምርመራ ሲኒየር ዳይሬክተር አቶ ይበቃል አል ግዛው ቅዳሜ ሰኔ 11 2014 ዓ ም በምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌ የተፈጸመውን ጥቃት በተመለከተም ለቪኦኤ ማብራሪያ ሰጥተዋል። በጥቃቱ ከፍተኛ ቁጥር ያላቸው ሰዎች መገደላቸውን ኮሚሽኑ ከእማኞች ማረጋገጡን ገልጸው የሟቾችና የተጎጂዎች ትክክለኛ ቁጥር ግን ገና በመጣራት ላይ ነው ብለዋል። ይህም ድርጊት እንደዚሁ በጣም የሚያሳዝን በርካታ ንጹሃን ዜጎችን ሕይወት የቀጠፈ ነው። ድርጊቱ የተፈጸመው ቅዳሜ ነው። ስለዚህ ከሰኞ ጀምሮ በመንግስትና በኦሮሞ ነጻነት ግንባር ወይም በተለምዶ ኦነግሸኔ መካከል በአካባቢው ግጭት የነበረ መሆኑን መረጃ አለን። ሆኖም የኦነግሸኔ ታጣቂዎች ሰኔ አስራ አንድ ቀን በግምት ከጠዋቱ ሶስት ሰዓት ጀምሮ በዚህ ቀበሌ የሚኖሩ ንጹሀን ዜጎች ላይ በጅምላ ግድያ ፈጽመው አካባቢውን ለቀው መሄዳቸውን መረጃዎች ደርሰውናል። እዛ የሚኖሩ ነዋሪዎችን፣ ተጎጂዎችን የአካባቢው አስተዳደሮች ሰጡት ኃይሎች በማነጋገር መረጃዎችን አሰባስመን ጥቃቱ ማስፈጸሙን እና በማን እንደተፈጸመ ካረጋገጠን በኋላ ነው መግለጫውን ያወጣነው። ማለት እንዲህ አይነት ሰፊ የሆነ ከፍተኛ ቁጥር ያላቸው ሰዎች ሲሞቱ ወይም የከፍ ያለ ከዚህ ቀደም በንጹሐን ላይ እጄን አላነሳም ሲል የሚደመጠውና መንግስት ኦነግ ሸኔ የሚለው ራሱን ደግሞ የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን የቅዳሜውን የንጹሐን ጭፍጨፋም እንዳልፈጸመ ወኪሎቼ በሚላቸው አካላት በመግለጽ ላይ ነው። ይሁን እንጂ ጠቅላይ ሚኒስትር አብይ አህመድን ጨምሮ መንግስታቸውና ጥቃቱ የተፈጸመበት አካባቢ የሚኖሩ እማኞች ጣታቸውን በቡድኑ ላይ ቀስረዋል። ያም ሆነ ይህ በንጹሐን ላይ የሚደርሱ አሰቃቂ ግድያዎች በኢትዮጵያ በተደጋጋሚ የሚሰሙ ክስተቶች ከሆኑ ሰነባብተዋል ተዋል ጉዳይ በማህበረሰቡ ላይ ምን ተጽዕኖ እንደሚኖረው አስተያየታቸውን የጠየቅናቸው የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳይ አጥኚ አቶ ፍስሀ ተክሌ ይህን ይላሉ። በተለይ ከዚህ ከጦርነቱ ከእንትን ከተጀመረ በኋላ እንደዚህ አይነት ቪዲዮዎች በጣም ብዙ ናቸው የወጡት። ባለፈው ራሱ ከና ህይወት ሰው ሲቀጠላ የሚያሳይ ቪዲዮ ወጥተዋል። አንደኛውም ሲደበደብ፣ አሁን ደግሞ እዚህ ካምፓላ ውስጥ እንደዚሁ የሆነ ብዙ እጁን ታስሮ ሲል የነበረ ልጅ እንዲሁ ሲገደል ያየ ናቸው። ብዙ ነገሮች እየወጡ ነው እና አሰቃቂ ናቸው። ሁለተኛ ደግሞ ያለውን የተጠያቂነት መጥፋት ራሱ የሚያሳዩ ናቸው። ይህን ሁሉ ድርጊት ሲፈጽሙ ቪዲዮ እየተቀረጹ መሆኑ ራሱ ያለውን ሌቨል ኦፍ ኢምፒዩኒቲ ወይም ያለመጠየቅ ስሜት ነው የሚያሳየው እና እንደ እርምጃም ሲወሰዳልና እንግዲህ ብዙ የተወሰኑትን አሁን መንግስት ያመናቸውን የኦሮሞ ገዳ መሪዎች ወደ ምስራቅ ሸዋ ሲገደሉ አሁን እሱ መንግስት አምኗል፣ ግን ምንም እርምጃ ሲወሰድ አይም መለማመድም መጥተዋል። ይረብሻል ሳይኮሎጂካሊ። ከዛ ውጭ ደግሞ በቃ መለመዱ እራሱ ደግሞ የሚያሳስብ ነገር ነው። ምናልባት አሁን ሰሞኑን በተፈጸሙት በእነዚህ የጭካኔ ድርጊቶች ላይ በእናንተ በኩል የተጀመረ የማጣራት የጥናት ነገር አለ? ባለው ሁኔታ ሁሉም ነገር ላይ እንግዲህ በቀላሉ ለማጣራት ከባድ ነው። ምክንያቱም በጣም ፖላራይዜሽን ስላለ ሁሉም ሁሉም ወገን ሆነ ነገሮችን ወደ ፖለቲካዊ ጥቅም መቀየር ይፈልጋል እና እውነቱን ለመድረስ በጣም ከባድ ነው። እና የጀመርናቸው ነገሮች አሉ፣ ግን ያው ጊዜ ይፈጀሉ። ኢሰመኮ ከህግ ውጭ የሚፈጸሙ ግድያዎችንና የንጹሐንን ጥቃት አስመልክቶ ባወጣቸው መግለጫዎቹ መንግስት በሲቪል ሰዎች ላይ ተጨማሪ ጥቃት እንዳይፈጸም አስፈላጊ የሆኑ የመከላከል እርምጃዎችን እንዲወስድና ለችግሩ ዘላቂ መፍትሔ እንዲያፈላልግ ያሳሰበ ሲሆን የተሟላ የወንጀል ምርመራ ተደርጎ ተጠያቂነት እንዲረጋገጥም ጠይቋል። ለአሜሪካ ድምጽ Can you At this,